በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ታህሳስ 8 2011 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባተና አዳነች ፍስሃዬ ነን። በኢትዮጵያ ወቅታዊ ጉዳዮች ላይ የተነጋገረ ነባር የኢህአደግና የህወሀት አባላት እንዲሁም የተቃዋሚ ፓርቲዎችም መሪዎች የተገኙበት ስብሰባ ከትናንት በስቲያ ቅዳሜና ትናንት እሁድ መቀሌ ከተማ ላይ ተካሂዷል። የውጭ ጣልቃ ገብነት አያይዘን በኢህአደግ ምክር ቤት ሲነገር የነበረው አሜሪካ ሊቀመንበር አይመርጥልን ሲባል የነበረው በዶክተር አብይ መምርጫ ላይ አንተም ተቃወመ ነበር። ሌሎችም የተቃወሙ ዶክተር ህወሀት የህወሀት ነባር አባል አቶ ስብሀት ነጋ ናቸው። በአሁኑ ጊዜ ጣልቃ ገብነት አለ የሚባለው ነገር ስህተት ነው። ኢትዮጵያ የውጭ ዲፕሎማሲ ፖሊሲ ወይም የውጭ ግንኙነት ፖሊሲ አላት። ከሌሎች ሀገሮች ጋር፣ ካደጉትም ሀገሮች ጋር፣ ከአፍሪካ ሀገሮችም ጋር ግንኙነት የምታደርገው የራሷን ጥቅምና የራሷን ሉዓላዊነት ማይከል አድርጋል። እኚህ ደግሞ የኦሮሞ ዴሞክራሲያዊ ፓርቲን ወክለው በመቀሌው ስብሰባ ላይ የተገኙት አቶ ቶለሳ ዋጋሪ ናቸው። በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የዩናይትድ ስቴትስ ወታደራዊ ኃይል ጋንዳርሼ በተባለው የሶማሊያ ጠረፍ አካባቢ ቅዳሜና እሁድ ባካሄደው ስድስት ዙር የአየር ድብደባ ስልሳ ሁለት የጽንፈኛው አልሸባብ አማጺያን መግደሉን ገልጿል። በጥቃቱ ከመዲናይቱ ሞቅዲሾ 53 ኪሎ ሜትር በሚርቅ ቦታ ላይ የነበረውን ምስጢራዊ የጽንፈኛ ቡድን ሰፈር መደምሰሱን የሶማሊያ የስለላ ባለሥልጣኖች ጠቁመዋል። አልሸባብ ቦታውን የመረጠው ለመዲናይቱ ሞቅዲሾ ባለው ቅርበት ምክንያት መሆኑን ስማቸውን እንዲገለጽ ያልፈለጉ የሀገሪቱ የስለላ ባለሥልጣን ተናግረዋል። ባለፈው ቅዳሜ በተካሄዱት አራት የአየር ድብደባዎች 34 የአልሸባብ አማጽያን መገደላቸውን ትላንት እሁድ ደግሞ 28 አማጽያን በሁለት ተጨማሪ የአየር ድብደባዎች እንደተገደሉ የአፍሪካ ኮማንድ ወይም እዝ ተናግረዋል። የአፍሪካ ኮማንድና የሶማሊ አጋሮቻችን የአየር ድብደባ ያካሄዱት አሸባሪዎቹ ለወደፊት ጥቃት ለመፈጸም፣ ለማሴር፣ ለመምራት፣ ለማነሳሳትና ለመመልመል በቀላሉ የማይደረስባቸው ቦታዎችን እንዳይጠቀሙ ለመግታት ነው ሲል የአፍሪካ እዝ አስገንዝበዋል። በአየር ድብደባው የተገደሉም ሆነ የቆሰሉ ሲቪሎች የሉም ይላል የአፍሪካ ኮማንድ። ለብዙ ዓመታት ከአልሸባብ ጋር ሲዋጋ የቆየውን የሶማሊያ መንግስትን ለመርዳት የአፍሪካ ኮማንድ ሶማሊያ ውስጥ የአየር ድብደባ ሲያካሄድ ቆይቷል። የኤርትራው ፕሬዚደንት ኢሳያስ አፈወርቂ በሶማሊያና በኬንያ ያደረጉትን የሶስት ቀናት የስራ ጉብኝት አጠናቀው ከትናንት በስተያ ቅዳሜ ወደ ሀገራቸው ተመልሰዋል ከኬንያው ርዕሰ ብሔር ኡሁሩ ኬንያታ ጋር ግንኙነቶቻቸውን ስለማጠናከርና ሁለቱን ሀገሮች ስለሚጠቅም የክልላዊ እድገት ጉዳይ እንደተነጋገሩ ተዘግቧል። በሁለቱም ሀገሮች መካከል ያለውን የትብብር እድል መሰረት በማድረግ በንግድና በመዋዕለ ንዋይ ዘርፎች አጋርነት እንዲዳብር ለመስራት ተስማምተዋል። በሶማሊያ ሰላምና መረጋጋት እንዲኖር ለመጣርም ተስማምተዋል ተብሏል። ፕሬዚደንት ኢሳይያስ ባቀረቡት ግብዣ መሰረት ፕሬዚደንት ኡሁሩ ኬንያታ በመጭወር ጥር ውስጥ ኤርትራን እንደሚጎበኙ ተገልጿል። ፕሬዚደንት ኢሳይያስ ዛሬ አቡዳቢ ሄደው ከአልጋወራሽ ሼክ መሐመድ ቢን ዛይድ ጋር ተገናኝተዋል። ፓኪስታን በዩናይትድ ስቴትስና በታሊባን መካከል ዛሬ በተባበረው የአረብ ኤሚሬቶች የሰላም ስምምነት እንዲካሄድ አስተባብራለች። አላማው በአፍጋኒስታን የሚካሄደው ጦርነት ሰላማዊ መፍትሄ እንዲያገኝ ለመጣር ነው። የፓኪስታን የውጭ ጉዳይ ሚኒስቴር ቃል አቀባይ መሐመድ ፋይሳል ኢስላማባድ ከሌሎች ማህበረሰቦችና የሚመለከታቸው አካላት ጋር በመሆን በጦርነት በደቀቀችው ጎረቤት ሀገር ሰላምና እርቅ እንዲወርድ ለመጣር ቁርጠኛ ናት ብለዋል። ድርድሩ በተባበረው የአረብ ኤሚሬቶች መዲና አቡ ዳቢ ከመጀመሩ በፊት ይህ ንግግር ደም መፋሰሱን አቁሞ በክልሉ ሰላም ያመጣል የሚል ተስፋ አለን የሚል አጭር መግለጫ ሰጥተዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩናይትድ ስቴትስ ውስጥ የዋይት ሀውስ ቤተ መንግሥትና የተወካዮች ምክር ቤት አባላት በአዲሱ በጀት ላይ ካልተስማሙ ከፊታችን አርብ እኩል ሌሊት አንስቶ አንድ አራተኛው የመንግሥት ሥራ ሊዘጋ እንደሚችል ተገልጿል። በጀቱ ፕሬዚደንት ትራምፕ የጠየቁትን ከሜክሲኮ ጋር በሚዋሰነው ድንበር ላይ የግንብ አጥር ለማቆም የሚያስፈልገውን ገንዘብ ያካትታል ወይም አያካትትም ማለት ነው። ፕሬዚደንቱ ግንብ እንዲሰራ የሚፈልጉት ሕገወጥ ፍልሰተኞችን ለመከላከል መሆኑን ይናገራሉ። ሦስት አራተኛው የመንግሥት ሥራን እስከ መጪው መስከረም የሚያንቀሳቅሰው በጀት ጸድቋል። ገና ያልጸደቀው የመጪው ዓመት የአገር ውስጥ ደህንነት ጥበቃ ሚኒስቴር በጀትና ለግንቦ ይውላል የተባለው ገንዘብ ነው። ፕሬዚደንት ትራምፕ እንዲገነባ የሚፈልጉት 20 ቢሊዮን ዶላር ለሚፈጀው ግንብ የጠየቁት መያዣ ገንዘብ አምስት ቢሊዮን ዶላር ሲሆን ዴሞክራቶቹና አንዳንድ ሪፐብሊካውያን አጥብቀው ይቃወሙታል። ዴሞክራቶች በበኩላቸው የድንበር ጸጥታን ለማጠናከር የ1.6 ቢሊዮን ዶላር በጀት ለማጽደቅ ሀሳብ አቅርበዋል። የተባበሩት መንግስታት ድርጅት ዓለም አቀፉን የፍልሰተኞች ጉዳይ አስመልክቶ የደረሰበትን ስምነት በመቃወም በቀኝ ክንፍ ቡድኖች የተቀነባበረ ግዙፍ ሰልፍ ትላንት በበልጅም ውስጥ ተካሂዷል። ባለፈው ሳምንት ሞሮኮ ውስጥ በ160 ሀገሮች የተደረሰው ስምምነት ከቅርብ ዓመታት ወዲህ እየተፈጠረ ያለውን ሰብአዊ ቀውስ ለማስወገድ አደጋ የማያስከትልና መደበኛ ፍልሰተኞች ሂደት እንዲኖር ጥሪ ያቀርባል። በርካታ አውሮፓውያን ግን ስምምነቱ የፍልሰተኞች ቁጥር እንዲጨምር ያደርጋል የሚል ፍራቻ አላቸው። ዝላቲካ ሆክ ዘግባበታለች። ሰለሞን ክፍሌ ያቀርበዋል። የዓለሙ ድርጅት ዓለም አቀፉን ፍልሰተኞች አካሄድ ሥርዓት ለማስያዝ የደረሰበትን ስምምነት በመቃወም ብዙ ሺህ ሰልፈኞች ትዕይንተ ህዝብ ያካሄዱት ከበርካታ የአውሮፓ ኅብረት ተቋማት ውጭ ነው። በብራስልስ ትላንት የተካሄደው ሰልፍ ግን ከፖሊስ ጋር ተጋጭቷል። ከመካከለኛው ምሥራቅ ከሰሜን አፍሪካ እና ከእስያ የሚመጡ ስደተኞች የአውሮፓ ሠራተኞች ለፍተው ከሚያገኙት የማኅበራዊ አገልግሎት ይጋራሉ ሲሉ አንዳንድ ሰልፈኞች ቅሬታቸውን አሰምተዋል። አንደኛው ሰልፈኛ ሲናገሩ ዕድሜያችን 67 ዓመት እስኪደርስ እንሠራለን። ይሄ ጤናማ አይደለም። መንግሥት ደግሞ ገንዘቡን አገራችንን ባላገለገሉ ፍልሰተኞች ላይ ያፈሳል። እነዚህ ስደተኞች ለአገራችን ከበሬታ የላቸውም። ስለዚህ ለምንድነው ለነርሱ ለእነርሱ ገንዘብ የምንከፍለው ሲል ጠይቋል። ዩናይትድ ስቴትስና ሌሎች በርካታ ሀገሮች ከስምምነቱ ሂደት ራሳቸውን እንደሚያገሉ ለተባበሩት መንግሥታት ድርጅት በይፋ አሳውቀዋል። ከቅርብ ዓመታት ወዲህ አውሮፓ ውስጥም ብዙ ሀገሮች በፍልሰተኞች ላይ ቁጥጥራቸውን እያጠበቁ ነው። ይህን ደግሞ አንዳንድ ሰዎች የሚያዩት እንደ ዘረኝነት ነው። ቅዳሜ ዕለት ሮም ከተማ ላይ ብዙ ኢጣሊያውያን ከመላ ሀገሪቱ ተሰባስበው በፍልሰተኞች ላይ ይካሄዳል ያሉትን ልዩነት አውግዘዋል። የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስም ትላንት ለተባበሩት መንግሥታት ድርጅት ስምምነት ድጋፋቸውን ሰጥተዋል። ዋሽንግተን ፖስት ጋዜጣ አይቼዋለሁ የሚለው ለዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ሊቀርብ የተዘጋጀ ረቂቅ ፕሬዚደንት ዶናልድ ትራምፕ እንዲመረጡ ለማመቻቸት ስትል ሩሲያ የተሳሳቱ መረጃዎች ለመራጮች መራጮች ዘንድ እንዲደርሱ ዋና ዋና የሚባሉትን የማኅበራዊ ሚዲያ መድረኮች ተጠቅማለች ይላል ረቂቅ ዘገባውን ያዘጋጁት የኦክስፎርድ ዩኒቨርሲቲ የውድድር ፕሮፓጋንዳ ውጥንና ግራፊክ የመረብ ትንታኔ ኩባንያ መሆናቸውን ዋሽንግተን ፖስት ጋዜጣ ዘግቧል። ደ ኢንተርኔት ሪሰርች ኤጀንሲ በተባለ ተቋም የሚሰሩ ሰዎች በማህበራዊ ሚዲያ በኩል በምርጫዎች ላይ ተጽዕኖ ለማሳደር ስለሚቻልበት ሁኔታ ከዘጠኝ ዓመታት በፊት የሙከራ ስራ ጀምረው እንደነበር ከአምስት ዓመታት በፊት ትዊተርን ተጠቅመው ወደ ዩናይትድ ስቴትስ እንዳሰፉት ዘገባው ጠቅሷል። ቀስ በቀስ ደግሞ ዩቱብን፣ ፌስቡክንና ኢንስታግራምን የመሳሰሉትን የማኅበራዊ መገናኛ ሚዲያዎችን እንደጨመረባቸው ዘገባው ጠቅሷል። ዩናይትድ ስቴትስ ውስጥ ከሁለት ዓመታት በፊት በተካሄደው ምርጫ መሳሪያ የመያዝ መብትንና የፍልሰተኞች ጉዳይን በማንሳት ወግ አጥባቂዎች ትራምፕን እንዲደግፉ ለመቀስቀስ መሞከሯን ረቂቅ ዘገባው አውስቷል። በመጨረሻም የህንድ መዲና ደልሂ ከፍተኛ ፍርድ ቤት በአንድ ነባር ፖለቲከኛ ላይ የእድሜ ፍትህ እስራት በይኗል። እንደ አውሮፓ አቆጣጠር በ1984 ዓ ም ጠቅላይ ሚኒስትር ኢንዲራ ጋንዲ ከተገደሉ በኋላ በተነሳው ጸረ ሲክ ህውከት ውስጥ ግንኙነት ነበራቸው በሚል ነው የተፈረደባቸው። የ73 ዓመት ዕድሜው ሳጃን ኩማር አብዛኞቹ ሲኮች የሆኑ ወደ 3 ሺህ የሚጠጉ ሰዎች ያለቁበትን መነሳሳት በመቀስቀስ ጥፋተኛ ሆነው ተገኝተዋል ይላል ከፍተኛው ፍርድ ቤት። በዛን ጊዜ ገዢ ፓርቲ የነበረው የምክር ቤት አባል ነበሩ። ጠቅላይ ሚኒስትር የነበሩትን ጋንዲ የገደለው ሲክ ዘበኛቸው ነበር። ጋንዲ አማጽያንን ለማስወጣት የሲኮች የተቀደሰ ቦታ ወደሆነው ጎልደን ቴምፕል ወይም ወርቃማው ቤተ መቅደስ ወታደሮች መላካቸው ሲኮችን አስቆጥቶ ነበር። ሲኮች ለሶስት ቀናት ያህል ሁከት አካሂደው ነበር። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ታህሳስ 28 8 2011 ዓ ም ምሽት ፕሮግራም ነው። አሁን የዕለቱ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አበይ ርዕስ ይቀርባል። በኢትዮጵያ ወቅታዊ ጉዳዮች ላይ የተነጋገረ ውይይት ከትናንት በስተያ ቅዳሜና ትናንት እሁድ መቀሌ ከተማ ላይ ተካሂዷል። በውይይት መድረኩ ላይ ነባር የህወሀትና የኢህአደግ አባላትና መሪዎች እንዲሁም ታዋቂ ሰዎች የአስራ አምስት ተቃዋሚ ፓርቲዎች አመራር አባላትና ሌሎችም የተጋበዙ ተሳትፈዋል። ዘገባውን ሙሉጌታ አጽበሀ ከመቀሌ ይዟል። በመቀሌ ዩኒቨርሲቲ አዘጋጅነት በተካሄደው መድረክ ላይ ኢትዮጵያ ባለፉት ሀያ ሰባት ዓመታት በፖለቲካ በማህበራዊ ና በኢኮኖሚያዊ ዘርፎች ያስመዘገበቻቸው በተባሉ ለውጦችና እያጋጠሙ ናቸው በሚባሉ ችግሮች ዙሪያ ውይይት ተደርጎባቸዋል በተለይ በአገሪቱ ለታየው የሰላም እጦትና አለመረጋጋት መነሻ ናቸው ብለው የቀድሞ የኢህአዴግ አመራር አቶ በረከት ስምኦን ያቀረቧቸው አምስት ነጥቦች መነጋገሪያ ሆኗል። ነጥቦቹም በሀገሪቱ የሕግ በላይነትና አስተማማኝ ሰላም እንዲኖር አለመደረጉም፣ ጽንፈኛ ብሔርተኝነት መስፈኑ፣ የወጣቶች ማህበረ ኢኮኖሚያዊ ጥያቄዎች መመለስ አለመቻሉም፣ በአሁኑ ሰዓት በኢትዮጵያ የውጭ ጣልቃ ገብነት በእጅጉ መጨመሩም፣ ጠንካራ ዲሞክራሲያዊ መንግስት አለመኖሩ እንዲኖርም አለመፈለጉ የሚሉ ናቸው። እነዚህ ይህም ለመፍታት በቅድሚያ በሀገር አቀፍ ደረጃ ሰፊ ውይይት ያስፈልጋል ብለዋል አቶ በረከት። ከተግባባንበት በኋላ በመፍትሄው መሰረት ተግባራዊ እንቅስቃሴ ውስጥ መግባት ነው። ተግባራዊ እንቅስቃሴ ከሚጠበቅባቸው አካላት አንዱ መንግስት ነው። መንግስት መጠንከር አለበት። ተቋማቱን በአግባቡ ማሰማራት አለበት፣ ማጎልበት አለበት። ዴሞክራቲክ ባህር ይኖሯቸው እንዲንቀሳቀሱ ህገ መንግስቱን ባከበራ ከሆን ስራቸውን እንዲሰሩ ማድረግ አለበት። ይህን ይህን በማድረግ መንግስት ሚናውን መጫወት አለበት። ህብረተሰብን መንግስት ህግ እንዲያስከብር ሰላም እንዲያረጋግጥ አስቻይ ሁኔታ አመች ሁኔታ መፍጠር መቻል አለበት። ስለዚህ መንግስትን መተባበር ከመንግስት ጋር ተደጋግፎ መስራት ይጠበቅበታል። በላ በኩል ደግሞ መንግስት ከመንገድ የሚወጣበት ጊዜ ሲኖር፣ የክልልም የፌዴራል መንግስት አቅጣጫ ሚስት መስሎ ከታየው ይሄ ትክክል አይደለም ብሎ ያንንም መስመር ማስያዝ የህብረተሰቡ ሚና መሆን አለበት። የውጭ ጣልቃገብነት ከፍተኛ ደረጃ ላይ መድረሱ ያብራሩት ሌላው የኢህአዴግ ነባር አመራር ደግሞ አቶ ስብሀት ነጋ ናቸው። የውጭ ጣልቃ ገብነት አያይዘን በኢህአዴግ ምክር ቤት ሲነገር የነበረው አሜሪካ ሊቀመንበር አይመርጥልን ሲባል የነበረው በዶክተር አብይ ምርጫ ላይ አንተም ተቃወመ ነበር። ሌሎችም ተቃውሞ ተቃውሀት እናንዱ የተቃውሞ አሜሪካ አይመርጥልንም ነው ይሄ የተባለው ከዚያ በፊት እነሱ ሲያስመርጥ የከረቡ ናቸው፣ ኦፊሻሊ። ስለዚህ የውጭ እጅ አለበት። ከኦዴፓ ማዕከላዊ ኮሚቴ ጽህፈት ቤት ተወክለው በውይይቱ የተሳተፉ አቶ ቶሎሳው አጋሪ ግን ይህንን ሀሳብ ይቃወማሉ። በአሁኑ ጊዜ ጣልቃ ገብነት አለ የሚባለው ነገር ስህተት ነው። ኢትዮጵያ የውጭ ዲፕሎማሲ ፖሊሲ ወይም የውጭ ግንኙነት ፖሊሲ አላት። ከሌሎች ሀገሮች ጋር፣ ካደጉትም ሀገሮች ጋር፣ ከአፍሪካ ሀገሮችም ጋር ግንኙነት የምታደርገው የራሷን ጥቅምና የራሷን ሉዓላዊነት ማዕከል አድርጋ ነው። በአሁኑ ጊዜ ጠቅላይ ሚኒስተራችን ክቡር ዶክተር አብይ አህመድም ካደጉ ሀገሮችም ከበለጸጉ ሀገሮችም ወይም ከአፍሪካ ሀገሮችና ከአፍሪካ ቀንድ ሀገሮች ጋር እያደረጉ ያለው ግንኙነት ከሀገራችን ጥቅም አኳያ ነው እንጂ ጣልቃ ገብነት አይደለም። ይሄ እንግዲህ ትላንት አንዳንድ አካላት አንድን ሀገር ብቻ እንደ ራሳቸው ቤት አድርገው ሲጠቀሙ የነበረና ዛሬ የተለያዩ ሀገሮችን ጋር ግንኙነት በምናደረግበት ጊዜ አይናቸው የሚቀላ አካላት አሉ። ይሄ ደግሞ መስተካከል ያለበት ጉዳይ ነው። አቶ ትሉሳ አክለውም በኢትዮጵያ ለተፈጠረው ችግር ምንጩ አሁን ያለው አመራር ተደርጎ በውይይቱ መገለጹም ትክክል አይደለም ብለዋል። ሕጋዊ ባልሆነ መንገድ ሀብት ያካበቱ ሌቦች ነበሩ። እነዚህ ሌቦች ችግራቸው እንዳይታወቅበት ህዝቡን ለማጋጨት የሚንቀሳቀሱበት ሁኔታ ነው ያለው። ለምሳሌ በኦሮሚያና በሶማሌ አካባቢ የተፈጠረው ችግር በሁለቱ ህዝቦች መካከል አይደለም ችግሩ የተፈጠረው። ዛሬም በቤኒሻንጉልና በምዕራብ ኦሮሚያ አካባቢ የተፈጠረው ነገር በህዝቡ መካከል የተፈጠረ ችግር አይደለም። ትላንት የራሳቸውን ደባ በህዝቡ ላይ ሲፈጽሙ ቆይተው ዛሬ ደግሞ ያ እንዳይታወቅባቸው ህዝቡን እያጋጩ እድሜያቸውን ለማራዘም የሚፈልጉ አካላት ስላሉ ህዝቡን ከዚያም ከዚህም እያጋጩ ይታያሉ። ይህንን ለመፍታት ደግሞ መንግስት ሰፋፊ ውይይቶችን ከህዝቡ ጋር ከወጣቱ ጋር እያካሄድ ነው። በውይይት መድረኩ የኢህአዴግ ነባር አመራሮች፣ ምሁራን፣ የሃይማኖት አባቶች፣ ታዋቂ ሰዎችና ና አስራ አምስት የተፎካካሪ ፖለቲካ ፓርቲ ተወካዮች ተገኝተዋል። የአረና ለሉዓላዊነትና ዲሞክራሲ ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ እንዲሁም የኢትዮጵያ ዲሞክራሲያዊ ህብረት ምክትል ሊቀመንበር አቶ ገብሩ በርሀም በውይይቱ ዙሪያ ተጠይቀው አስተያየቶቻቸውን ሰጥቷል። ነባራዊ ሁኔታዎች መሰረት ያደረገ ነው ወቅታዊ ሁኔታዎች መሰረት ያደረገ ነው እና ይሄ እንደ መነሻ ሀሳብ ጥሩ ነው። ውይይቱም የተለያዩ አስተሳሰቦችም ተንጸባርቀዋል የሚል እምነት አለኝ። ለዚህ ችግር መባባስ በኢህአዴግ አራቱ ድርጅቶች ያለው የስልጣን ሽኩቻ ነው። አሁን ህወሓት በራሱ መንገድ ይሄዳል፣ ብአዴን በራሱ መንገድ ይሄዳል፣ ኦህዴድም እንደዛ። ይሄ እንቅስቃሴ ወደ ሰላም መናጋት እየወሰደው ነው ኢህአደግ ሊቀመንበሩም ጠቅላይ ሚኒስትሩ መርጠዋል ይሄ ነገር ትግል ካለም በራሳቸው መሄድ አለበት መጨረስ አለባቸው ድርጅቶቹ አሁን የሆነ ያለው ግን ህወሀት ስልጣን አጣሁ ባለችበት ጊዜ ወደ ትግራይ ህዝብ ትመጣለች ብአዴን ስልጣን እንደሚነጠቅ ሲፈራ ወደ አማራ ህዝብ ይመጣል ኦህዴድም እንደዛ እና ይሄ ነገር መስተካከል አለበት። ፓርቲዎቹ ራሳቸውን ችለው የውስጥ ትግል ማድረግ አለባቸው። ወደ ህዝቡም አምጥተው ህዝብን ማፋጀት የለባቸውም የሚል እምነት አለኝ። የሀገሪቷ ተጨባጭ ሁኔታ ሁኔታዎችን መሰረት ያደረገ ነው። ምክንያቱም በአሁኑ ሰዓት ሀገራችን ትንሽ ችግር ውስጥ ነው ያለችው። ዘር ተኮር የሆኑ ግጭቶች አሉ፣ አለ መግባባት አለ። ይህንን ደግሞ የምትፈታው በዲያሎግ እንጂ በእልክና በጦርነት አይደለም። ስለዚህ ወርክሾፕ በጣም ቆንጆ ነው። ሌሎች ዩኒቨርሲቲዎችም ይህንን ባለፈው ቅዳሜና እሁድ የተካሄደው ውይይት የመሰለ ቀጣይ ዝግጅት እንዲያካሄዱ አንዳንድ ተሳታፊዎች አስተያየት መስጠታቸውን ተሰምቷል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም አመሰግናለሁ ሙሉጌታ ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔ መጽሔት ይቀጥላል። የኢትዮጵያና የኬንያ ድንበር ተሻጋሪ ከፍተኛ የመንግሥት ባለሥልጣናት ሰሞኑን በኢትዮጵያና ኬንያ ድንበር ግጭት ዙሪያ ሐዋሳ ከተማ ውስጥ ተሰብስቦ መክሯል። የምክክር መድረኩ በሁለቱ ሀገራት ድንበር አካባቢ የሚከሰቱ ግጭቶችን መፍታት ያስችላል የተባለውን የጋራ መርሃ ግብር በመቅረጽ ተጠናቋል። ዮናታን ዘብዲዮስ ከሐዋሳ ተጨማሪ አለው። ከዚህ በተጨማሪ በኢትዮጵያና በኬንያ ሞያሌ ላይ እንዲሁም በቱርካና በደቡብ ኦሞ አካባቢ ያለውን ግጭት ለመከላከል። በቀጠናው ከማህበረሰብ አንስቶ እስከ ብሔራዊ ድረስ የሚደረገውን ጥረት ማጠናከር፣ ባህላዊ የግጭት አፈታት ዘዴ ውጤታማ እንዲሆን ድጋፍ ማድረግ፣ በድንበር አካባቢ ለሚኖሩ ጎሳዎች ድጋፍ ማቅረብና ድንበር ተሻጋሪ የሰላም ምክክር ተሳትፎና መረጃ ልውውጥ በውጥነት ማመቻቸት በድርጊት መርሃ ግብሩ መካተቱን መግለጫው ያስረዳል። ከፍተኛ የመንግስት ባለስልጣናት ከሁለቱም ሀገራት እንዲሁም በሰላም ዙሪያ በአጋርነት የሚሰሩ ድርጅቶች ተወካዮች የተሳተፉበትን የሰላም ምክክር መድረክ የመሩት የኢትዮጵያ የሰላም ሚኒስትር ደኤታ አቶ ዘይኖ ጀማል የኬንያ አገር አስተዳደር ሚኒስትር ተወካይ ፒተር ቱግና የኢጋድ ሲኢ ዋርን ዳይሬክተር ካሙሎ ሞቆ ናቸው። የሁለቱ ሀገራት ከፍተኛ የመንግስት ባለስልጣናትና የህዝብ ለህዝብ ድንበር ተሻጋሪ የሰላም ምክክር የተደረገው በዩኤስኤድ ድጋፍ ነው። በኢትዮጵያና በኬንያ መካከል የተቀናጀ ድንበር ተሻጋሪ ዘላቂ ሰላም ማህበራዊ ና ኢኮኖሚያዊ ትራንስፎርሜሽን መርሃ ግብሩ የተጀመረው እንደ አውሮፓውያን አቆጣጠር በ2015 በወቅቱ የኢትዮጵያ ጠቅላይ ሚኒስትር በአቶ ሀይለማርያም ደሳለኝ ና በኬንያ ፕሬዝዳንት ኡሁሩ ኬንያታ ስምምነት መሆኑ ተነግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብሪዮስ አዋሳም አመሰግናለሁ። ዮናታን ለዘገባው ወደ ተከታዩ የመጽሔት ርዕስ እናልፋለን። የግሉን የምጣኔ ሀብት ዘርፍ የመዋዕለ ንዋይ አቅም ሊያግዝና ሊገነባ ያስችላል የተባለ ስምምነት በዓለም አቀፍ የገንዘብ ኮርፖሬሽንና በኢትዮጵያ ብሔራዊ ባንክ ተፈርሟል። የኮርፖሬሽኑ ኃላፊ የሀገሪቱ የልማት እንቅስቃሴ ስትራቴጂያዊ አጋር ለመሆን መወሰኑን ገልጸዋል። ዛሬ የተፈረመው ስምምነት መንግሥት የግሉን ክፍለ ኢኮኖሚ ለማሳደግ ያለውን ቁርጠኝነት ያሳያል ተብሏል። መለስካቸው አምሃ ተጨማሪ አለው። ከዓለም ባንክ ቡድን አንዱ አባል የሆነው ዓለም አቀፍ የገንዘብ ኮርፖሬሽን ዛሬ ከቀትር በኋላ አዲስ አበባ ላይ የግሉን ክፍለ ኢኮኖሚ የሚደግፍ ሁለት ስምምነቶችን ከኢትዮጵያ ብሔራዊ ባንክ ጋር ተፈራርሟል። በአንደኛው ስምምነት መሠረት ዓለም አቀፍ የገንዘብ ኮርፖሬሽን በየዓመቱ በብዙ መቶ ሚሊዮን ዶላር የሚቆጠር ገንዘብ ለኢትዮጵያ እንደሚመድብ ታውቋል። በዚህ ስምምነት መሠረት ወደ ኢትዮጵያ የሚገባው የውጭ ምንዛሬ ለግልጋሎት የሚውለው በግሉ ክፍለ ኢኮኖሚ ለሚንቀሳቀሱ ባለሀብቶች ብቻ ነው። ሁለተኛው ስምምነት የውጭ ምንዛሬ እጥረት ለመቋቋም የሚያስችልና የግልና የመንግሥት ባንኮች ከውጭ ባንኮች ጋር በሚያደርጉት የገንዘብ ልውውጥ ዓለም አቀፉ የገንዘብ ኮርፖሬሽን ለኢትዮጵያ ባንኮች የሚሰጠውን ዋስትና የተመለከተ ነው። ስምምነቱን በኢትዮጵያ ብሔራዊ ባንክ በኩል የተፈራረሙት የባንኩ ገዢ ዶክተር ይናገር ደሴ ስለ ስምምነቶቹ ፋይዳ ለጋዜጠኞች የሚከተለውን ብለዋል። ሁለቱ ስምምነቶች ተጨማሪ ዶላር ለሀገሪቱ፣ ብዙ የሚጠቅም ዶላር ማግኘት ይቻላል። በዚህ ዶላር ተጨማሪ እድገት፣ ተጨማሪ ኢንቨስትመንት ማምጣት እንችላለን። በፕራይቬት ሴክተር አማካኝነት ሁለተኛ የዚህ አሁን ያለውን የውጭ ምንዛሬ እጥረት ለማቃለል ተጨማሪ የጋራንቲ ፋሲሊቲ ስላዘጋጁልን እድገታችን ተከታታይ ሆኖ እንዲቀጥል እድል የሚሰጥልን ስለሆነ ይሄ በአይነቱ አዲስ ነው። ከደንብ እናነሳሁት ከዚህ ከዓለም አቀፍ የገንዘብ ኮርፖሬሽን ጋር በዚህ መልኩ ስንስማማ፣ በየዓመቱ በጣም በብዙ መቶ ሚሊዮኖች የሚቆጠር እንደሚመድቡልን ነው ኃላፊው እየነገሩን ያለው። ስለዚህ ይሄ ለሀገራችን ተጨማሪ ጉልበት፣ ተጨማሪ አቅም፣ ተጨማሪ ሀብት ሆኖ ለእድገታችን ተጨማሪ አቅም ይሆናል የሚል እምናት ነው ያለ። የዓለም አቀፉ የገንዘብ ኮርፖሬሽን ዋና ስራ አስፈጻሚ ፊሊፕ ሎወር ድርጅታቸው ወደ ኢትዮጵያ ሲገባ ብዙ ነገሮችን ተመልክቶ እንደሆነ ተናግረዋል። ኮርፖሬሽኑ በጽሑፍ ባሰራጨው መግለጫ እንዳመለከተው ኢትዮጵያ በአፍሪካ ውስጥ መዋለ ነዋይን በመሳብ ረገድ ዋነኛ ከሚባሉት ሀገሮች መካከል አንዷ መሆኗን ፊሊፕ ለኦርን ጠቅሰው ጽፈዋል። እሳቸውም የውሉ ስምምነት በተፈረመበት ወቅት በአጽንኦት ካመለከቷቸው ቁም ነገሮች መካከል በሀገሪቱ ተጀምሯል ያሉትን ለውጥ ነበረ። የአዲሱ መንግስትና የጠቅላይ ሚኒስትሩን መግለጫዎች እንዲሁም የለውጡን ጅማሬ በጥንቃቄ ስንከታተል ነበር። የተጀመረውን መንገድ ትክክለኛነት በእኛ በኩል በፍጹም የሚያጠራጥር አይደለም። እናም የዚህ ሂደት አካል መሆኑን እንፈልጋለን። ስትራቴጂካዊ አጋሮች መሆን ነው የምንፈልገው። አስቀድሞም ቢሆን ከመንግስት ባንኮች ጋር ስንሰራ ቆይተናል። በግሉ ዘርፍ ደግሞ ሁለተኛ ምሰሶ ሆነን መንግስት መስራት እንፈልጋለን። ለግሉ ክፍለ ኢኮኖሚ በሮችን መክፈት የግል መዋለ ንዋይ ፍሰትን ከፍ ስለሚያደርግ በእጅጉ ጓግተናል። በስምምነቱ ፊርማ ላይ የተገኙት የኢትዮጵያው የገንዘብና የኢኮኖሚ ልማት ሚኒስትሩ አቶ አህመድ ሺዴ የዛሬውን ስምምነት ልዩ ባህሪ ገልጸዋል። ይህ ስምምነት ልዩ ነው፣ ምክንያቱም መንግሥት የግሉን ክፍለ ኢኮኖሚ ለማገዝ ያለውን ቁርጠኛነት ያመለክታል። አጠቃላይም ከዓለም ባንክ ቡድን ጋር ተቀራርበን ስንሠራ ቆይተናል። ይሁንና አይፊኤፍሲ የግሉን ክፍል እንዲለማ በጣም ደጋፊና አጋዥ በሆነ መልኩ በገንዘብ የሚረዳ የዓለም ባንክ አንዳንድ ክንድ ነው። ስለሆነም የአገሪቱን እድገትና ማደግ ቀጣይ ለማድረግ የውጭ ቀጥተኛ መዋለ ነዋይን የሚስብና በአገር ውስጥ ያሉ ባለሀብቶችን የሚያንቀሳቅስ ይሆናል። ስለሆነም የዛሬው ስምምነት የሚያመለክተው የግሉን ክፍለ ኢኮኖሚ ገንዘብ ፍላጎት ለማሟላት መንግስት ያለውን ቁርጠኝነት ነው። የዓለም የገንዘብ ኮርፖሬሽን በእንግሊዝኛ አጠራሩ አጽሮት አይኤፍሲ ባለፉት አምስት ዓመታት ውስጥ 452 ሚሊዮን ዶላር በኢትዮጵያ ለተለያዩ የመዋለ ነዋይ ሥራዎች አፍሷል። እነዚህ ሁለት ውሎች ተግባራዊ ከሆኑ ድርጅቱ ለኢትዮጵያ የግሉ ክፍለ ኢኮኖሚ የሚሰጠው ድጋፍ በእጅጉ ከፍ እንደሚል ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከዚህ በመነሳት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሁለት በሀያ አምስት ና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ከምናቀርባቸው መደበኛ ዝግጅቶቻችን በተጨማሪ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ጋቢና በሚርስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከሃያ አምስት ደቂቃ ሆኗል። የምሽቱ አየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ቴክኒሻኑ ኦድሬስ ሬጂስ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። እያስተናገድናችሁ ያለ ነው ሰሎሞን አባተና አዳነች ፍስሀየንን አሁን ስፖርት ይቀርባል አዘጋጅና አቅራቢ ሰለሞን ክፍሌ እንደ ምን አምሽታችሁልኛል የተከበራችሁ አድማጮቼ በተለያዩ የእስያ ከተሞች ትላንት በተካሄዱ የረጅም ርቀት የጎዳና ሩጫ ውድድሮች አዳዲስ የኮርስ ሬኮርዶች ተመዝግበዋል የኢትዮጵያ አትሌቶች በሁለቱም ፆታዎች ድል ተቀዳጅተዋል የሀገር ውስጥም የሩጫና እግር ኳስ ውድድሮች ዜና ይዘናል። አብራችሁን ቆዩ። በትላንቱ የቻይናው ሼንዥን ማራቶን ኬንያዊው ኤድዊን ኪፕንጌቲች ኮች ለመጀመሪያ ጊዜ ሁለት ከአስር በታች በመሮጥ የስፍራውን ፈጣን ጊዜ አስመዝግቧል። ኢትዮጵያዊቷ ሙሉ ሰቦቃ ደግሞ የሴቶቹን ኮርስ ሬኮርድ ከስድስት ደቂቃ በላይ አሻሽላለች። በወንዶቹ ያሸነፈው የ26 ዓመቱ ኮች ከአምስተኛው ኪሎ ሜትር ጀምሮ ብቻውን ሲመራ ቆይቶ ነው በሁለት ሰዓት ከ09 ደቂቃ 44 ሴኮንድ ያጠናቀቀው። ባለፈው ሚያዝያ ሚላን ላይ 207 13 የግሉን ፈጣን ጊዜ ካስመዘገበ ወዲህ ከ210 በታች ሲሮጥ ትላንት ለሁለተኛ ጊዜ መሆኑ ነው። በቀለ ሙሉነህ የግሉን ፈጣን ሰዓት በ40 ሴኮንድ አሻሽሎ በሁለተኝነት አጠናቋል። ሳሙኤል እንዱጉ ከኬንያ ሦስተኛው በሴቶቹ አስቀድሞም እንደምታሸንፍ የተተነበየላት የሰላሳ አራት ዓመቷ ሙሉ ሰቦቃ ግማሹ ላይ ካመለጠች በኋላ አልተያዘችም። በዚያው ፍጥነት ገስግሳ በአንደኛነት ገብታለች። በቻይና ለሁለተኛ ጊዜ መሆኑ ነው ስታሸንፍ። ከሰባት ወራት በፊት ዳሊና ላይ ድል መቀዳጀቷ አይዘነጋም። ፍሎሜና ቼፕችርችር ከኬንያ ሁለተኛ፣ አሹቃሲም ከኢትዮጵያ ሦስተኛ ሆነዋል። በካልካታው ህንድ የ25 ኪሎ ሜትር የጎዳና ሩጫ ደግሞ በወንዶቹም በሴቶቹም ኢትዮጵያውያን በሁለቱም ጾታዎች ድል ተቀዳጅተዋል። በቱርክም የሜዲትሬኒያን ከተማ በመርሲን ማራቶን ተካሂዷል ትላንት። በወንዶቹ ኬንያዊው ኬነት ኪፕላጋት በሴቶቹ ኢትዮጵያዊቷ ቆንጂት ጥላሁን ቀዳሚውን ስፍራ ተጎናጽፈዋል። ኬነት ኪፕላጋት ሊሞ ከኮርሱ ሬኮርድ ላይ አንድ ደቂቃ ግድም ላጭቶ ነው የጨረሰው። በሴቶቹ ሁለተኛ የወጣችውም የኢትዮጵያ አትሌት ናት፣ ጫልቱ ዲዳ ትባላለች። በዚሁ ወደ አዲስ አበባው ተባባሪ አዘጋጅ ገዛ ጽዮን መስቀል እንሄድ። የአገር ውስጥ ሩጫ ስፖርት ዜና ያስቀድማል። የኢትዮጵያ አትሌቲክስ ፌዴሬሽን ከሚያካሄዳቸው ዓመታዊ ውድድሮች አንዱ የ30 ኪሎ ሜትር የጎዳና ሩጫ ነው። ትናንት በቢሸፍቱ አምስተኛው የ30 ኪሎ ሜትር የጎዳና ሩጫ በሴቶች የፌዴራል ማረሚያ ቤቶች፣ በወንዶች ደግሞ የኢትዮጵያ ኤሌክትሪክ አሸንፈዋል። የፌዴራል ማረሚያ ቤቶች አትሌት ሮዛ ደረጀ አንድ ሰዓት 44 ደቂቃ ከ30 ሴኮንድ በሆነ ጊዜ አንደኛ ሆና ስታሸንፍ አትሌት አደለች በቀለና አትሌት ዝናሽ መኮንንም ሁለተኛና ሶስተኛ ሆነዋል። በወንዶች የኢትዮ ኤሌትሪክ አትሌቶች ጽዳት አበጀና ደገፉ ታደሰ አንደኛና ሁለተኛ ሲወጡ የፌዴራል ፖሊሱ አትሌት ፍቅሬ በቀለ ሶስተኛ ሆኗል። አሸናፊው አትሌት ጽዳት አበጀ ሰላሳውን ኪሎ ሜትር ለመፈጸም አንድ ሰዓት 33 ደቂቃ ከ36 ሴኮንድ ጊዜ ይወስዶበታል። የኦሮሚያ ፖሊስ፣ ፌዴራል ፖሊስ እና ኦሮሚያ ማረሚያ ቤቶች በቡድን ከአንደኛ እስከ ሶስተኛ በመውጣት አሸንፈዋል ለአሸናፊዎቹም የገንዘብ ማበረታቻ ተበርክቶላቸዋል። የእግር ኳስ ዜናው ወደ ኢትዮጵያ ፕሪምየር ሊግ ስድስተኛ ሳምንት ጨዋታ ውጤቶች ይወስደናል። እዚህ አዲስ አበባ ላይ የቅዱስ ጊዮርጊስና የሐዋሳ ከተማ ጨዋታ፣ ጨዋታው ከመጀመሩ በፊት በደጋፊዎች ከስፖርታዊ ጨዋነት ያፈነገጠ ረብሻ ተቀስቅሶ ጨዋታው ሳይደረግ ቀርቷል። የተቋረጠው የጊዮርጊስና ሐዋሳ ከተማ ጨዋታ ዛሬ ማምሻውን ተመልካች በሌለበት በዝግ ስቴዲየም እንዲደረግ የኢትዮጵያ እግር ኳስ ፌዴሬሽን ቢወስንም የሐዋሳ ከተማ ተጫዋቾች ውሳኔውን አልተቀበሉትም፣ ወደ ሐዋሳ ተመልሰዋል። ትናንት በሌሎች ከተሞች የተደረጉ የጨዋታ ውጤቶች፣ ባህር ዳር ላይ ባህር ዳር ከተማ ኢትዮጵያ ቡናን አንድ ለባዶ ባሸነፈበት ጨዋታ የአሸናፊነቷን ግብ ጃኮ አረፋት አስቆጥሯል። አዳማ ላይ አዳማ ከተማ መቀሌ ሰባ አንደርታን ሶስት ለአንድ፣ ወላይታ ዲቻ ደቡብ ፖሊስን አንድ ለባዶ አሸንፈዋል። ጎንደር ላይ ፋሲል ከተማ ከመከላከያ ሁለት ለሁለት ወልዋሎ አዲግራት ዩኒቨርሲቲ ከድሬዳዋ ከተማ ያለ ግብ አቻ የተለያዩ ቡድኖች ናቸው። የሁለት ግጥሚያዎች ጨዋታ ወደ ሌላ ጊዜ ተሸጋግሯል። በዚሁ ወደ ባህር ባዶ የእግር ኳስ ዜና ስንሸጋገር በእንግሊዝ ፕሪምየር ሊግና በስፔን ላሊጋ የትከሻ ለትከሻ ፉክክሩ ተጧጥፎ ቀጥሏል። የሳምንቱ ተጠባቂ የሊቨርፑልና የማንቸስተር ዩናይትድ ጨዋታ ባለሜዳው ሊቨርፑል 3 ለአንድ ሸኝቷል። ሳዲ ኦማኒ በ24ኛው ደቂቃ በአየር ላይ የተሻገረለትን ኳስ በደረቱ አብርዶ የመጀመሪያዋን ግብ አስቆጥሯል። በሁለተኛው የጨዋታ ክፍለ ጊዜ ተቀይሮ የገባው ጀርደን ሻክሪ በ73ኛውና በሰማንያኛው ደቂቃ አከታትሎ አግብቶ ሊቨርፑልን 3 ለአንድ እንዲያሸንፍና መሪነቱንም ለሁለተኛ ሳምንት እንዲያስቀጥል አድርጎታል። ማንቸስተር ሲቲ ኤቨርተንን ሶስት ለአንድ በረታበት ጨዋታ ጋብሪል የሱስ ሁለት ብራሂም ስተርሊንግ አንድ ለማንቸስተር ያገቡ ተጫዋቾች ናቸው። የአርሴናል አለመሸነፍ ጉዞ በሳውዝ ሀምፕተን ተገጥቷል። ሳውዝ ሀምፕተን አርሴናልን ሶስት ለሁለት አሸንፎታል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዡን ሊቨርፑል በአርባ አምስት መሪነቱን ሲያስቀጥል ማንቸስተር ሲቲ እና ቶተንሃም በአርባ አራት ና በሰላሳ ዘጠኝ ነጥብ ሁለተኛና ሶስተኛ ናቸው። ቼልሲም በሰላሳ ሰባት ነጥብ አራተኛ ሆኗል። የአርሴናሉ ኦቢሚያንግ ና የሊቨርፑሉ መሐመድ ሳላህ በእኩል አስር ጎል ኮከብ ግባግቢነቱን በጋራ ይዘውታሉ። በስፔን ላሊጋ የአስራስድስተኛ ሳምንት ጨዋታ ሌቫንቴ በባርሴሎና የጎል በረዶ ዘንቦበት አምስት ለባዶ ብዙ ጎል የተመዘገበበት ጨዋታ ነው። አንድሪያስ ሊዮነል መሲ ብቻውን ሶስት ጎል ከማግባቱም ሀትሪክ ከመስራቱም በላይ ሱዋሬዝ ና ፒኬ ላስቆጠሯቸውም ጎሎች ከሜሴ እግር የተነሱ ናቸው በሌሎች ጨዋታዎች አትሌቲኮ ማድሪድ ቫላዶሊን ሶስት ለሁለት ሪያል ማድሪድ ራዮ ቫልካኖን አንድ ለባዶ ሲቪያ ጅሮናን ሁለት ለባዶ አሸንፈዋል ሌሎች ጨዋታዎችም ተካሂደዋል ባርሴሎና በሰላሳ አራት ነጥብ የላሊጋው ሰንጠረዣናት ላይ ሲቀመጥ ሲቪያ እና አትሌቲኮ ማድሪ በኩል 31 ነጥብ በጎል ተበላልጠው ሁለተኛና ሶስተኛ ናቸው። አመሰግናለሁ። ገዛኝ ጽዮን መስቀል ነበር ከአዲስ አበባ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ። አሁን ደግሞ አፍሪካ ነክ ርዕሶች በኮንጎ ዲሞክራሲያዊ ሪፐብሊክ ርዕሰ ከተማ ኪንሻሳ አንድ የምርጫ መጋዘን በእሳት ጋይቷል። ለከተማይቱ ምርጫ ከተዘጋጁት የድምፅ መስጫ መሳሪያዎች አብዛኞቹ ወድመዋል። የሀገሪቱ የምርጫ ኮሚሽን ግን ከአስር ቀናት በኋላ እንዲካሄድ የታቀደው ምርጫ በጊዜው መካሄዱ እንደማይቀር አስታውቋል። ምርጫው የሚደረገው ለሁለት ዓመታት ያህል ዘግይቶ መሆኑን ሪፖርተራችን አኒታ ፓዋል ከኪንሻሳ ዘግባለች። አዳነች ፍሳሐዬ ለአፍሪካ ነክ ርዕሶቹ አሰናድተዋለች። የኪንሻሳው የምርጫ እቃዎች መጋዘን በጋየበት ወቅት ከ8000 በላይ የሚሆኑ ኤሌክትሮኒክ የምርጫ ማሽኖች፣ ሌሎች የምርጫ ቁሶችና ተሽከርካሪዎች እንደወደሙ የሀገሪቱ የምርጫ ኮሚሽን ሊቀመንበር ኮሎኔል ናንጋ አስታውቀዋል። ኪንሻሳ ካሉት 24 የምርጫ ጣቢያዎች በ19ጠኙ የነበሩት የድምፅ መስጫ ቁሶች በእሳት እንደጋዩ ባለስልጣኖች ማየታቸውን ነው ናንጋ የገለጹት፣ የምርጫ ኮሚሽኑ ሊቀመንበር አያይዘውም የምርጫ ኮሚሽኑ ምርጫው በተመደበለት ጊዜ ለማካሄድ እንዲቻል እየሰራ መሆኑን ገልጸዋል። አንዳንድ የፕሬዝደንት ካቢላ ተቃዋሚዎች ለረጅም ጊዜ በስልጣን ላይ የቆዩት ፕሬዚዳንቱ በስልጣን ላይ ለመቀጠል ሲሉ ትርምስ ማየት ይፈልጋሉ ባዮች ናቸው። በስልጣን መቆየት ያለባቸው ጊዜ ከሁለት ዓመታት በፊት ያለፈው ካቢላ ከስልጣን እንዲወርዱ ይጠበቃል። የተቃዋሚዎችን ውህደት ወክለው ለፕሬዝዳንትነት የሚወዳደሩት ማርቲን ፋይሉ በካቢላ ላይ እምነት እንደሌላቸው ለአሜሪካ ድምፅ ተናግረዋል። ካቢላ የሀገሪቱን ፕሬዝዳንትነት ስልጣን ከ17 ዓመታት በፊት የያዙት በመፈንቅለ መንግሥት ስልጣን ላይ የወጡት አባታቸው ሎረን ካቢላ ከተገደሉ በኋላ ነበር። ትርምስ እንዲኖር አንፈልግም። ካቢላ ግን ትርምስ ይፈልጋሉ፣ ምክንያቱም የሚሰሩትን ያውቃሉና በኮንጎ ላይ ያላቸው ተልእኮ ሀገሪቱ ማናጋት መሆኑን ጠንቅቀው ያውቃሉ። ይህ ግልጽ ነው፣ ሁሉም አይቶታል። ፋዩሉ አያይዘውም የእሳት ቃጠሎ የተነሳው ወታደራዊ ተቋምና ሌሎች ከፍተኛ ጥበቃ የሚደረግባቸው ህንፃዎች አጠገብ መሆኑ ራሱ ጥርጣሬ አሳድሮብኛል ሲሉ ለጋዜጠኞች ተናግረዋል። ሌሎች ከፍተኛ ባለስልጣኖች ግን አቋም ከመውሰድ የተቆጠቡ ይመስላሉ። ለፕሬዝዳንትነት የሚወዳደሩት ነባሩ የተቃውሞ መሪ ፌሊክስ ሽሴኬዲ ስለ ጉዳዩ ሀሳባቸው እንዲሰጡ ከአሜሪካ ድምፅ ሬዲዮ ጥያቄ ቀርቦላቸው ነበር። ቡድናቸው ታዲያ ለአሜሪካ ድምፅ የውስጥ መመሪያ በማቅረብ መልሰዋል። የውስጥ መመሪያው አባሎቻቸው የጠለመ ጉዳይ በሚሉት ላይ አቋም እንዳይይዙ የሚያስጠነቅቅ ነው። ስለ ኮንጎ ጉዳይ የሚተነትኑት ስቲፍኒ ዎልተርስ የእሳት ቃጠሎው ከባድ ስጋት ያሳድራል ሲሉ ለአሜሪካ ድምፅ ሬዲዮ ገልጸዋል። አሁን ከተከሰተው ሁኔታ ወጥተው ኪንሻሳ ውስጥ ምርጫ በታቀደበት ጊዜ ለማካሄድ እንዴት እንደሚችሉ አላውቅም። አንደኛው ይህ ነው። ሁለተኛ ደግሞ ከፍተኛ መከፋፈል ባለበትና ጉልበት ተጠቃሚነት በበረታበት ቅድመ ምርጫ ወቅት በነጻ የምርጫ ኮሚሽንም የህዝብ አመኔታ በሌለበት ሁኔታ ሰዎች የምርጫውን ጊዜ ለማዘግየት ሲል እሳቱን የለኮሰው መንግስት ነው የሚል ድምዳሜ ላይ ለመድረስ የመቸኮል ሁኔታ አለ። መንግስት በበኩሉ ተቃዋሚውን ወገን በማሴር ተግባር ይከሳል። የኪንሻሳ ኪንሻሳ ነዋሪዎች በተከታታይ ካቢላን አልመረጡም። የደረሰው እሳት ቃጠሎ ታዲያ በመዲናዋ የተቃዋሚዎቹን ድጋፍ ሊያጠናክር ይችላል ይላሉ ዎልተርስ። በኪንሻሳ መራጮች ዘንድ ይህ ሁኔታ የተቃዋሚዎችን ድጋፍ ያጠናክራል። ምክንያቱም ካቢላን የሚያምኑ ጥቂት ሰዎች ናቸው። ብዙ ሰዎች እሳቱን የለኮሰው መንግስት ነው ብለው ያምናሉ። እንዲህ አይነቶችን ሰዎች አይደለም ብለህ ለማሳመን ከባድ ይሆናል። ቃጠሎ የተነሳው በከተማው መሀል ከወታደራዊ ሰፈር ብዙም በማይርቅ ቦታ ላይ ነው። ዘበኞችም በአካባቢው አሉ። ስለሆነም ጥያቄው እንዴት ሊጋይ ይችላል ነው። መንግስት አደረገውም አላደረገውም እጄ የለበትም ብሎ ህዝብን ለማሳመን ከባድ ይሆንበታል። ቀና አመለካከት ያላቸው ሰዎች ጦርነት፣ ሙስናና ግጭት በታከለበት ፖለቲካ በታመሰችው ሀገር ምርጫው አዲስ ምዕራፍ የሚጀመርበት ወቅት ይሆናል ብለው ያምናሉ። ሆኖም የምርጫ ቁሶች በጋዩበትና ቁጣ በሚገነፍልበት በአሁኑ ወቅት ሁኔታዎች ጥሩ ገጽታ አይንጸባረቅባቸውም። በኮንጎ ዲሞክራሲያዊ ሪፑብሊክ ስላለው የፖለቲካ ሁኔታ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን። አመሰግናለሁ አዳነች፣ ለአፍሪካ ነክ ርዕሶች ዝ ቅንብሩ። አሁን ወደ ተከታዩ ቅንብር እናልፋለን። ጤና የዩናይትድ ስቴትስ አርባ አራተኛ ፕሬዚደንት መለያ የሆነው ለአቅም ተመጣጣኝ ጤና ሕግ ሕገ መንግሥቱን ይጻረራል ሲሉ አንድ የቴክሳስ ፌዴራል ዳኛ እንዲሠረዝ ከወሰኑ በኋላ የአሜሪካ የጤና ጥበቃ ዋስትና ጉዳይ እየደበዘዘ ያለ ይመስላል፣ ቢያንስ የቀደመውን ሊተካ የሚችል የተዘጋጀ ሰነድ በሌለበት ሁኔታ። ለማንኛውም ግን በፈጣሪው ስም እንደ ተቀጥያ ተለጥፎለት የሚጠራው ኦባማ ኬር የሚባለው የጤና ሕግ ጉዳይ ለጊዜው እንዲህ በቀላሉ የሚታጠፍ ወይም ዛሬ የሚቆም አይደለም። ፕሬዚደንት ዶናልድ ትራምፕ ዋይት ሃውስ በገቡ ሁለት ዓመት ባልሞላ ጊዜ ውስጥ ከእርሳቸው በፊት የነበሩትን ፕሬዚደንት ባራክ ኦባማ ዋና ዋና የሚባሉ ውርሶችን ሰርዘዋል። የባልደረባ የማይክ ባሟን ዘገባ እንደሚናገረው ሚስተር ትራምፕ ሀገራቸውን ከኢራን የኒኩሊየር ውልና ከፓሪስ ዓለም አቀፍ የአየር ንብረት ስምምነት አስወጥተዋል። ከኢሚግሬሽን እስከ የነዳጅ ምጣኔ ደረጃዎች ያሉ መመሪያዎችና ደንቦችን በተከታታይ ባሳለፏቸው ፕሬዝደንታዊ የአፈጻጸም ትእዛዞች አስወግደዋል። አሁን የኦባማን ስም የያዘው የጤና ሕግ እንዲሰረዝ ሪፐብሊካኑ እየገፉበት ያለው ጥረት ቢያንስ በአንድ ፌዴራል ችሎት ፊት ተሳክቶለታል። የዳኛው ውሳኔ ፕሬዚደንት ዶናልድ ትራምፕን አስደስቷል። ትልቅ ውሳኔ ነው በጣም ትልቅ ውሳኔ ነው። ኦባማ ኬር ለአቅም ተመጣጣኝ የጤና ሽፋን ሕግ የሚባለው ማለት ነው። የመንግሥትን ድጎማዎች ያገኛልና ደግሞም አሜሪካውያን የጤና ሽፋን ካልገዙ ቅጣት እንዲጣልባቸው ይደነግጋልና ይህ ሕገ መንግሥታዊ ነው ሲሉ የሪፐብሊካን ፓርቲው ጠንካራ መሠረት ናቸው የሚባሉ ሀያ ግዛቶች ጠቅላይ አቃቢያነ ሕግ ያቀረቡትን የይሰረዝልን ማመልከቻ ያዩት ዳኛ ከመከራከሪያ ሐሳባቸው ጋር ተስማምተዋል። ዛሬ በነገራችን ላይ ከአስር ሚሊዮን በላይ አሜሪካውያን በዚሁ ሕግ ስር የጤና ሽፋን ያገኛሉ። ኦባማ ኬር ካቀፋቸው ድንጋጌዎች መካከል የጤና ዋስትና ሰጪ ኩባንያዎች የቀደመ የጤና ችግር ባለባቸው ሰዎች ላይ በሕክምና ወቅት ተጨማሪ ክፍያ እንዳይጭኑባቸው ይከለክላል። ዴሞክራቶቹ በዳኛው ያለፈ ሳምንት ውሳኔ በእጅጉ ተቆጥተዋል። ሴነተር ዲክ ደርቢን ኤቢሲ ዲስ ዊክ ከሚባለው የቴሌቪዥን አውታር ጋር ትናንት ያደረጉት ቃለ ምልልስ ይህንን ቁጣ ያንጸባርቃል። ያለ ጥርጥር ይግባኝ ሊጠየቅበት ይገባል። በተመሳሳይ ጊዜ ግን ሪፐብሊካኑ ሊመልሱ የሚገባቸው ጥያቄ አለ። ማንም ሊያገኘው የሚችል ለአቅም ተመጣጣኝ የሆነ የቀደመ የጤና ችግር ላለባቸው ሰዎች ሽፋን የሚሰጥ ዋስትና ሊኖረን ይገባል ወይስ አይገባም? ይህ ጥያቄ ነው ያለፈውንም ምርጫ ውጤት የወሰነው። ኦባማ ኬር ጸድቆ ወደ ሥራ እንደገባ በርግጥ፣ አብዛኞቹ አሜሪካውያን አልተቀበሉትም ነበር። ይሁን እንጂ ጊዜ እያለፈ ሲመጣ ኦባማ ኬር ይበልጥ ድጋፍ እየሸመተ ይበልጥ ተወዳጅ እየሆነ መጥቷል። ባለፈው ምርጫ ወቅትም ብዙ ድምፅ ሰጪዎች የአሁኑ ሕግ ከለላ እንዲቀጥል እንደሚፈልጉ አሳውቀዋል። በቴክሳሱ ዳኛ ውሳኔ ላይ ሪፐብሊካን የተወካዮች ምክር ቤት መሪዎች በአመዛኙ ዝምታን መርጠዋል። አንዳንድ የፓርቲው ሰዎች ግን ስጋታቸውን እያሰሙ ናቸው። ሴኔተር ሱዛን ኮሊንስ አንዷ ናቸው። እርሳቸውም ከኤቢሲ ዲስዊክ ጋር ትናንት ተነጋግረው ነበር። The judge's ruling was far too sweeping. He could have taken a much more surgical approach. Collins Collins. እነዚያ ሊቀጥሉ ይገባቸዋል ብለዋል ፕሬዚደንት ትራምፕ። ግን አዲስ ሕግ ለማርቀቅ መልካም አጋጣሚ መፈጠሩ ነው የሚታያቸው። ሪፐብሊካኑና ዲሞክራቶቹ አንድ ላይ ካበሩ እጅግ በጣም ጥሩ የጤና ጥበቃ ሕግ ልናወጣ እንችላለን። ከጅምሩ አንስቶ ሊሆን ይገባው የነበረ ሕግ ይኖረናል። ይህ እንዲሆን ደግሞ አሁን ጥሩ አጋጣሚ ተፈጥሯል ሪፐብሊካኑ ለረጅም ጊዜ ይዘውት የቆዩት አቋም የጤና ጥበቃ ዋስትና እንዲገዛ ማንም ሊገደድ አይገባውም የሚል ነው ሽፋኑ ይበልጥ አቅምን የሚመጥን እንዲሆን ግን የታክስ ቅነሳ እንዲደረግ ይገፋሉ ይበልጥ ተራማጅነን የሚሉ ዴሞክራቶች ደግሞ ከማንም ሐሳብ ዘልቆ የሚሄድ ሐሳብ አላቸው ከኦባማ ኬርም የሰፋና የራቀ መከራከሪያ ነው የሚያቀርቡት ለአጠቃላይ የጤና ጥበቃ ሽፋን ነው እየተጣሩ ያሉት። በፌዴራል መንግሥቱ ሙሉ በሙሉ የሚከፈል የጤና ጥበቃ አገልግሎት ለሁሉም። የቬርሞንቱ ሴናተር በርኒ ሳንደርስ ከእነዚሁ ጎራ ናቸው። ለማንኛውም የቴክሳሱ ዳኛ ውሳኔ እስከ ጠቅላይ ፍርድ ቤቱ የሚዘልቅና ብዙ ክርክር የሚያማዝዝ ጉዳይ እንደሚሆን ይጠበቃል። ኦባማ ኬር እንዲህ ዓይነት የፍርድ ቤት ንትርክ ሲያጋጥመው ይህ የመጀመሪያ ጊዜ አይደለም። ከዚህ ቀደምም እንዲሁ በተመሠረቱ ክሶች ሁለት ጊዜ በጠቅላይ ፍርድ ቤቱ ውሳኔ ተርፏል። በእርግጥ አሁን ፕሬዚደንት ትራምፕ ወግ አጥባቂ ናቸው የሚባሉ ሁለት አዳዲስ ዳኞች ለጠቅላይ ፍርድ ቤቱ አሰይመዋልና ምናልባት እጣ ፈንታው ከዚያ የተለየ ሊሆን ይችላል የሚል ስጋት ያላቸው ቢኖሩም ቀድሞ ለሕጉ መጽናት ድጋፍ የሰጡት ዳኞች አሁንም ቦታቸው ላይ ያሉ በመሆኑ የሚያሰጋ ውጤት አንጠብቅም የሚሉም አለ። አድማጮች አሁን እንግዲህ ትንሽ ዘና እንድትሉ ሙዚቃን እንጋብዛችሁ። I can't a

የጸጋዬ እሸቱ ፍቅር አገረሸብኝ ነው የፕሮዲውሰሯ የዛሬ ግብዣ። እናመሰግናለን ጸጋዬ እሸቱንም ብርሃንንም። አሁን ከምሽቱ 3 ሰዓት ከአርባ ሰባት ደቂቃ ሆኗል። አዲስ አበባ ላይ። ዋሽንግተን ዲሲና አካባቢዋ ሰኞ ታኅሳስ 8 2011 ዓ ም ከቀኑ ሰባት ሰዓት ከአርባ ስምንት ደቂቃ ነው። አጠር አጠር ያሉ መረጃዎችን እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር 27 ብር ከ36 ሳንቲም ተመንዝሯል። ዛሬ የኢትዮጵያ ብሔራዊ ባንክ ኤንቢኢ ዶት ጂኦቪ ዶት ኢቲ ላይ ካወጣቸው 18 ምንዛሪዎች መካከል ይገኛል። የባንክ የመሸጫ ዋጋ 27 ብር ከ90 ሳንቲም ነው። አንድ ዩሮ 31 ብር ከ98 ሳንቲም ነው። አንድ የእንግሊዝ ፓውንድ 34 ብር ከ37 ሳንቲም ነው። የዓለም የነዳጅ ዋጋ በብሬንት ዋጋ ዛሬ 60 ዶላር ከ28 ሳንቲም ነው። የዓለም የኒውዮርክ የዓለም ገበያ ዋጋ 51 ዶላር ከ20 ሳንቲም ነው በበርሜል። የወርቅ ዋጋ በኢትዮጵያ ብሔራዊ ባንክ የዛሬ ተመን መሠረት 24 ካራት 99.96 ከመቶ ጥራት ያለው አንድ ግራም ወርቅ 39 ዶላር ከ82 ሳንቲም ነው። 1169 ብር ከ48 ሳንቲም ማለት ነው። የኢትዮጵያ ሚቴዎሮሎጂ ኤጀንሲ ባደረገው ትንበያ መሰረት ነገ ታኅሳስ ዘጠኝ ማክሰኞ አዲስ አበባ ከፊል ደመናማ ትሆናለች። በኢትዮጵያ ሜቴሮሎጂ ኤጀንሲ ዌብሳይት ላይ ኢትዮሜት ጂኦቪ ኢቲ ገብታችሁ ከ23 የተለያዩ የኢትዮጵያ ግዛቶች ጣቢያዎች የተሰበሰቡ መረጃዎችና የሶስት ቀናት ትንበያዎችን ታገኛላችሁ። የአዲስ አበባ የነገ ከፍተኛ ሙቀቷ 23 ዲግሪ ሴልሽስ ይሆናል። ዝቅተኛው 10 ዲግሪ ሴልሽስ ይሆናል። እስቲ አሁን አጠር አጠር ያሉ የሰዓቱን ዜናዎች እናሰማችሁ። ከዛ በፊት ግን አንድ ዊሊያም ጄ ብሬናን የሚባል አሜሪካዊ ጋዜጠኛ ያለውን ተጠቃሽ አባባል እናካፍላችሁ። መጥፎ ጠባይ እንጂ መጥፎ ስራ የለም ብሎ ነበር። ወደ ዋና ዋና ዜናው እናልፋለን። የዩናይትድ ስቴትስ ወታደራዊ ኃይል ጋንድራሽ በተባለው የሶማሊያ ጠረፍ አካባቢ ቅዳሜና እሁድ ባካሄደው ስድስት ዙር የአየር ድብደባ ስልሳ ሁለት የጽንፈኛው አልሸባብ አማጽያን መግደሉን ገልጿል። በጥቃቱ ከመዲናይቱ መቅድሾ 53 ኪሎ ሜትር በሚርቅ ቦታ ላይ የነበረውን ምስጢራዊ የጽንፈኛው ቡድን ሰፈር መደምሰሱን የሶማሊያ የስለላ ባለሥልጣኖች ጠቁመዋል። አልሸባብ ቦታውን የመረጠው ለመዲናይቱ መቅድሾ ባለው ቅርበት ምክንያት መሆኑን ስማቸው እንዲገለጽ ያልፈለጉ የሀገሪቱ የስለላ ባለሥልጣን ተናግረዋል። የኤርትራው ፕሬዚደንት ኢሳያስ አፈወርቂ በሶማሊያና ኬንያ ሪፑብሊኮች የሶስት ቀናት የስራ ጉብኝት አጠናቀው ባለፈው ቅዳሜ ወደ ሀገራቸው ተመልሰዋል። ከኬንያው ርዕሰ ብሔር ኡሁሩ ኬንያታ ጋር ግንኙነታቸውን ስለማጠናከርና የሁለቱን ሀገሮች ስለሚጠቅም የክልላዊ እድገት እንደተነጋገሩ ተዘግቧል። በሁለቱም ሀገሮች መካከል ያለውን የትብብር እድል መሰረት በማድረግ በንግድና በመዋለ ንዋይ ዘርፎች አጋርነት እንዲዳብር ለመስራት ተስማምተዋል። በሶማሊያ ሰላምና መረጋጋት እንዲኖር ለመጣርም ተስማምቷል ተብሏል። ፓኪስታን በዩናይትድ ስቴትስ ና በታሊባን መካከል ዛሬ በተባበረው የአረብ ኤሚሬቶች የሰላም ስምምነት እንዲካሄድ አስተባብራለች። አላማው በአፍጋኒስታን የሚካሄደው ጦርነት ሰላማዊ መፍትሔ እንዲያገኝ ለመጣር ነው። የፓኪስታን የውጭ ጉዳይ ሚኒስቴር ቃል አቀባይ መሐመድ ፋይሳል ኢስላማባድ ከሌሎች ማህበረሰቦችና የሚመለከታቸው አካላት ጋር በመሆን በጦርነት በደቀቀችው ጎረቤት ሀገር ሰላምና እርቅ እንዲወርድ ለመጣር ቁርጠኛ ናት ብለዋል። ዩናይትድ ስቴትስ ውስጥ የዋይት ሀውስ ቤተመንግስትና የምክር ቤት አባላት በአዲሱ ባጀት ላይ ካልተስማሙ ከመጪው አርብ እኩለ ሌሊት አንስቶ አንድ አራተኛው የመንግስት ስራ ሊዘጋ ይችላል። ባጀቱ ፕሬዝደንት ትራምፕ የጠየቁትን ከሜክሲኮ ጋር በሚያዋስነው ድንበር ግንብ ለመገንባት የሚያስፈልገውን ገንዘብ ያካትታል ወይም አያካትትም ማለት ነው። አመሰግናለሁ አዳነች። ለሰዓቱ ዋና ዋና ዜና፣ አሁን ወደ ምሽቱ የመጨረሻ ዘገባ እናልፋለን። በኢትዮጵያና በኬንያ ድንበር ላይ ባለች ሞያሌ ከተማ ከሶማሌ ክልል በተነሱ ታጣቂዎች እየተፈጸመ ነው የሚባለው ከአንድ ሳምንት የዘለቀ ጥቃት አለመቆሙን ነዋሪዎች ተናግረዋል። ለዘጠነኛ ቀን በቆየው በዚህ ጥቃት እስካሁን ከአርባ በላይ ሰው መገደሉንና በመቶዎች የሚቆጠሩ የአካል ጉዳት እንደደረሰባቸው በሺህዎች የሚቆጠሩ የከተማይቱ ነዋሪዎችም ቤታቸውን እየጣሉ መፈናቀላቸውን የሞያሌ ከተማ አስተዳደር አስታውቋል። ጥቃት እያደረሱ ያሉት የሶማሌ ልዩ ፖሊስ ኃይል አባላት የነበሩ እንዲሁም የአልሻባብ ታጣቂዎች ናቸው ሲሉ ነዋሪዎቹ ለአሜሪካ ድምፅ ተናግረዋል። ገልሞ ዳዊት ተጨማሪ አለው። በኢትዮጵያ ሶማሌ ክልል ታጣቂዎች እየደረሰ ያለው የሞያሌው ጥቃት አሁንም አልቆምም ይላሉ። ጥቃቱ ዛሬ ዘጠነኛ ቀኑን የያዘ መሆኑን የገለጹት ነዋሪዎች ታጣቂዎቹ በሞያሌ በተለያዩ የከተማው አካባቢ ጥቃት መፈጸማቸውንም አክለው ገልጸዋል። ልዩ ፖሊሲ ዱቃሱ የልዩ ፖሊስ አባላት በሰዎች ላይ ጥቃት እያደረሱ ነው። በዚህም የሰው ሕይወት እየጠፋ ነው፣ ንብረትም እየወደመ ነው። ትናንትም እንዲሁ ነው የዋል ነው። ይሄ ጥቃት እስካሁን አልቆመም። ሳምንቱን ሙሉ ቀጥሎ ነው እንደ ቀጠለ ነው ያለው። ትናንትም ዛሬም ሰዎች ተገድለዋል፣ ብዙ ንብረት ወድመዋል። በጥቃቱ ጉዳት የደረሰባቸው ሰዎች ሆስፒታል፣ እንዲሁም በተለያዩ ቦታዎች ሕይወታቸው እያለፈ ነው። እኚህ የሞያሌ ከተማ ነዋሪ በዚህ ጥቃት ሕይወታቸው ያለፈ ሰዎችን ቁጥር ማወቅ አስቸጋሪ መሆኑንም ተናግረዋል። ጥቃቱ በሞያሌ በኦሮሚያ ክልል የአስተዳደር ወሰን ውስጥ እየተደረገ መሆኑን ገልጸው ዛሬም በቀበና በመዶሚጎ በሞያሌ ዜሮ ሁለት ቀበሌ በተፈጸመ ጥቃት በርካታ ቤቶች መቃጠላቸውን ተናግረዋል። ሌላው ባለፈው ቅዳሜ በሞያሌ ጥቃት አደርሰናል በማለት ታጣቂዎች በማህበራዊ ሚዲያ የለቀቁት ቪዲዮ በርካቶችን አስቆጥቷል። ቪዲዮው ታጣቂዎቹ አስክሬኖችን እየተራመዱ የሚያሳይ ነው። ይህ ሁኔታ በእርግጥ በሞያሌ ላይ ተፈጽሟል ወይ? ብዬ የከተማዋ ነዋሪ ጠይቄ ነበር። አዎ፣ እውነት ነው። ቅድም ራሱ አንድ የገደሉትን ሰው ጆሮውን ቆርጠው፣ የዘር አካሉን እንዲሁም ሆድ ዕቃውን አውጥተው አፉ ውስጥ ከተው ነው የሄዱት። በጣም አሰቃቂ ወንጀል ነው እየፈጸሙ ያሉት በእውነቱ። በዚህ ለዘጠኝ ቀናት በቆየው ጥቃት የሞያሌ ከተማ ነዋሪዎች ቤታቸውን ጥለው እንደተሰደዱ ታውቋል። ስለዚህም በሰሞኑ ጥቃት አንዳንዶቹ እየተቀበሩ እንዳልሆነ ነው ነዋሪዎች የሚናገሩት። የሶስት ሰዎች አስከሬን አሁንም ሞያሌ መሃል መንገድ ላይ አለ። ሰው ወደ ዋና መንገድ ሲወጣ የመከላከያ ሰዎች ላይ ስለሚተኩስ የሰዎቹን አስከሬን ማንሳት አልተቻለም። መንገድ ላይ ነው እስካሁን። ታጣቂዎቹ በሞያሌ ሆስፒታል ላይ ጥቃት ስላደረሱ በጥቃቱ ጉዳት የደረሰባቸው ሰዎች በከተማዋ የጤና አገልግሎት እያገኙ እንዳልሆነም ነዋሪዎች ተናግረዋል። ዛሬም በሞያሌ ሆስፒታል ላይ ታጣቂዎቹ በድጋሚ ጥቃት ለመሰንዘር መሞከራቸውም ታውቋል። አንድ ሌላ የሞያሌ ከተማ ነዋሪ ስለ ታጣቂዎቹ ማንነት ይህን መልሰዋል። ከአልሻባብ ከሰባ አራት በላይ የሚሆኑ ታጣቂዎችን አስገብተዋል። በልዩ ኃይልም እየታገዙ ነው። ይሄ በግልጽ የታወቀ ነው። ሌላ ተጨማሪ ኃይል እንዳላቸው በጣም ከባድ መሳሪያ ነው እየተኮሱብን ያሉት። ከድሮ አንስተን እንተዋወቃለን። በመካከላችን የሚፈጸመው ግጭት ከአስር ደቂቃ አልፎ አያውቅም ነበር። መንግሥት ታጣቂዎቹን አለማስቆሙን ነዋሪዎች ተችተዋል። በከተማዋ ሰፍራ የሚገኘው የመከላከያ ኃይልም ታጣቂዎቹ በሕዝብ ንብረት ላይ ጉዳት ሲያደርሱ በቸልተኝነት ይመለከታቸዋል ሲሉ ያላቸውን ቅሬታ አሰምተዋል። የኦሮሚያ እንዲሁም የፌዴራል መንግሥት ጥቃቱን እየደገፉ ያሉ ነው የሚመስሉት። እኛ በጦርነት ልክ የዚህ አገር ዜጋ እንዳልሆንን ዝም ብለን ነው ስንሞት እያዩን ያሉት። መንግሥት በእውነት ይህ ሕዝብ የኢትዮጵያ ዜጋ ነው ካለ ለዚህ ችግር በፍጥነት መፍትሄ ሊሰጥ ይገባል። በኢትዮጵያ ሶማሌ ክልል በኩል አብዱራህማን መሀመድ የተባሉ የዓይን ምስክር ለቪኦኤ ሶማሌኛ ቋንቋ የሚከተለውን ብለዋል። መላ ከተማይቱ ሰው የሌለባት የጣረ ሞት ከተማ ነው የምትመስለው። ይኖሩባት የነበሩ ሲቪሎች ለደህንነታቸው ሲሉ ጥለው ሸሽተዋል። ለምሳሌ በከተማይቱ ውስጥ ይኖሩ የነበሩ ሶማሌዎች ከተዋጊዎቹ በቀር ድንበር አቋርጠው ወደ ኬንያ ገብተዋል። ኦሮሞዎችም እንደዚያው እንዳደረጉ አውቃለሁ። ውጊያው ለሌሎች አስር ቀናት ከቀጠለ የቀሩት በረሃብ እንደሚያልቁ እርግጠኛ ነኝ። ምክንያቱም ምግብና ውሃ ተሟጠዋል። አቶ አብዲ ኑር መሐመድ ሁሴን፣ የቀድሞ የሞያሌ አስተዳዳሪ በበኩላቸው፣ በሞያሌ የተከሰተውን ችግር እንዲህ ገልጸውታል። ውጊያው የሚካሄደው በሶማሌና በኦሮሞ ማህበረሰቦች መካከል ሲሆን በሞያሌ ይገባኛል ጥያቄ ላይ ነው የሚዋጉት። በታሪክም ቢሆን ሁለቱ ማህበረሰቦች በመሬት በግጦሽ በከብት ላይ ይጣሉ ነበር፣ ነገር ግን ውጊያው እንደዚህ አይሎ አያውቅም። የአሁኑ ውጊያ ምክንያት ፖለቲካዊ አይደለም ለማለት አያስደፍርም። አቶ ፉጊቻ ደንጌ የሞያሌ ከተማ ከንቲባ ናቸው። ሰሞኑን በሞያሌ እየተፈጸሙ ያሉ ወንጀሎች አንዱ አርብ ዕለት በሞያሌ ፖሊስ ጣቢያ በኢትዮጵያ መከላከያ ኃይል በኦሮሚያ ፖሊስ አባላት ላይ ስለተፈጸመው ግድያ ተጠይቀው እውነት መሆኑን አረጋግጠዋል። በታጣቂዎቹ በማህበራዊ ሚዲያ ስለተለቀቀው ቪዲዮ ግን የሚያውቁት ነገር አለመኖሩን ተናግረው በከተማዋ ህገ ወጥነት ተንሰራፍቶ ስላለ ሁኔታው ልከሰት ይችላል ብለዋል። አቶ ፉግቻ ከሳምንት በላይ የቆየው ጥቃት መንግስት ለምን አላስቆመም ተብሎ ተጠይቀው ቀጣዩን መልሰዋል። ከከተማዋ የተሰደዱ ሰዎች በጎረቤት ኬንያና በተለያዩ የቦረና ዞን አካባቢዎች ተጠልለው እንዳሉ ተናግረዋል። በቅርቡ የኦሮሚያ ና የሶማሌ ክልል አስተዳደሮች የሞያሌን ችግር በጋራ ለመፍታት የጋራ ኮሚቴ አዋቅረው የነበሩ ሲሆን ኮሚቴው እየሰራ ያለውን ስራ ለማጣራት የኮሚቴው ሰብሳቢ ሆነው የተሰየሙት የኦሮሚያ ክልል ምክትል ፕሬዚዳንት ወይዘሮ ጠይባ ሐሰንን ለማግኘት ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ። ገልሞን፣ ለዘገባው እናመሰግናለን። ክቡራትና ክቡራን አድማጮች ይህንን በሞያሌ አካባቢ እየተካሄደ ያለ ሁኔታ እየተከታተልን መዘገባችንን እንቀጥላለን። ከፌዴራል መንግስቱም ሆነ ከሌሎች አካላት የምናገኛቸውን መረጃዎች እንደዚሁ በየወቅቱ እናቀብላችኋለን። ዝግጅታችን ወደ መጠናቀቁ ነው። ጥቂት ደቂቃዎች ይቀሩናል። በነገራችን ላይ ከዓለም ከሚወጣው ቆሻሻ ሁሉ አሜሪካውያን የሚጥሉት አንድ አምስተኛውን እንደሚሆን ያውቁ ኖሯል? ይህ ማለት እያንዳንዱ አሜሪካዊ በቀን በአማካይ ወደ አንድ ኪሎ ተኩል ቆሻሻ ይጥላል ማለት ነው። አሁን እየተነጋገርን ባለንባት ደቂቃ በዓለም ዙሪያ 52 ሚሊየን 500 ሰው ሰክሮ እንደሚገኝ ያውቃሉ? በማንኛውም ጊዜ ላይ ከዓለም ህዝብ 0 ነጥብ 7 ከመቶ የሚሆነው ይሰክራል። በጥናቶች መረጃ መሰረት ቸኮሌት ለውሾቹ እንዳይሰጡ፣ ሊገድላቸው ይችላል። ጉበታቸውንና የነርቭ ስርዓታቸውን በቀጥታ ይጎዳል። የተከበራችሁ አድማጮች፣ ለምሽቱ ያሰናደናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው እና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባተና አዳኒት ፍሳሀየንን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህናደሩ is he